የወጣቶች ዓለም ገና የ21 ዓመት ወጣት ናት። በአንባቢ እጦት ይሁን በህትመት ጣጣ የረዥም የልቦ ወለድ ጽሑፍ እየቀነሰ ባለበት በአሁኑ ወቅት ወደ 300 ገጾች የሚጠጋ ረዥም ልቦ ወለድ መጽሐፍ ይዛለን ብቅ ብላለች ደራሲ ሰብለ ወንጌል ጸጋም ከምትኖርበት የሐዋሳ ከተማ በስልክ አነጋግረን የዛሬ ለወጣቶች ፕሮግራም እንግዳችን አድርገናታል። አብራችሁን በመቆየት እንድትከታተሉ ምጋብዛችሁ። ዝግጅቱን አጠናቅሬ የማቅርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታም ተወልዳ ድክ ድክ ማለት የጀመረችው በባሌ ዞን ጎባ ከተማ ውስጥ ነው። ቤተሰቦቿ በስራ ምክንያት ወደ አርሲ ነገሌና ሐዋሳ ሲዘዋወሩ አብራቸው እየተዘዋወረች የአንደኛና ሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ በ2007 ዓ ም ከመቀሌ ዩኒቨርሲቲ በአካውንቲንግ ና ፋይናንስ በዲግሪ ተመርቃለች። በዩኒቨርሲቲ ቆይታዋ መጽሐፉ የተሰኘ አንድ መጽሐፍ ለተደራሲያን አሳትማ አቅርባለች። ወደ መጽሐፉ ይዘት ከመግባታችን በፊት በህጻንነቷ ስለነበራት የሥነ ጽሑፍ ዝንባሌ እንድትነግረን ጠየቅናት። ሰብሎንጌልን በምክንያትነት የምቆጥረው እንግዲህ በቤተሰቦችን ውስጥ ታላቅ እህቴ ብዙ መጽሐፍቶች ታነባለች ቤት ውስጥ እና እሷ የምታነባቸው መጽሐፍቶች ነበሩ ከእኔ ከእድሜ ጋር የማይመጣጠኑ ስለሆነ እንዳላነባቸው ትደብቅብኝ ነበረ ግን እየፈለግኩኝ እያወጣሁ አነብ ነበር የእሷን መጽሐፍቶች። ዝም ብዬ የተሰማኝን ስሜት ደግሞ የመጽሐፍ ልምድ አለኝ ማለት ይከፋኝ ወይም ደግሞ ስደሰት ለሰው ከመንገር ይልቅ የመጽሐፍ ልምድ አለኝ ልጅም እያለሁ እና እያነበብኩኝ መጣሁኝ። ከዛም በኋላ ነው ልጅ አጫጭር ነገሮች የፈጠራ ነገሮችን መጽሐፍ ጀመርኩኝ ነውና እሱ ነው እያደገ የመጣው። ከመደበኛ ትምህርቶች ወጣ ያሉ መጽሐፍት ስታነቢና ስትጽፊ ቤተሰብ ምን ይልሽ ነበር? አልናት። ምንም አይነት ነገር አልነበረም። ማለት ያን ህልም የሚያቅፈው አልነበረም። ቤተሰብ ራሱ ብዙ አያውቁም እንደምጽፍም ያው ከትምህርት ጋር ተጽዕኖ ያሳድራልም የሚለው ነገር እንዳይነሳ ስለምፈልግ ብዙ ጊዜ አልነግራቸውም ምን እንደምጽፍ። ያው ስጽፍም ወይ ሳነብም የትምህርት ነገር ነው የሚመስላቸው ና ብዙ አያውቁም ነበረ ቤተሰቦች። ያኔ በህጻንነቷ በነበራት የስነ ጽሁፍ ዝንባሌ ትጽፋቸው የነበሩ ርዕሰ ጉዳዮች በተመለከተ እንዲህ አጫውታናለች። እዚህ ያለ በብዛትም ጽፈው ያው ከማውቀው ሰው የሚያውቀውን ነገር ነው ና ይሄ በቤተሰብ ከቤተሰባዊ የሆኑ ታሪኮችን ነበረ በብዛት የምጽፈው። በአንድ ቤተሰብ መካከል ሊፈጠሩ የሚችሉ ነገሮችን ነበረ። ከቤተሰብ ህይወት የዘለለ ነገር ጽፌ ያላቅም ነበረ ልጅ እያለሁኝ እና ያ እዚያ ላይ ነበር ትኩረቴ። ቤት ውስጥ ተደብቃ የምታደርጋቸው የሥነ ጽሁፍ እንቅስቃሴዎች አላረካ ያላት ሰብሎንጌል በሐዋሳ ከተማ በሚዘጋጅ የጥበብ ድግስ በመሳተፍ አእምሮቷን መወጣት እንደጀመረች ትገልጻለች። ስልሳሻማ የሚባል ኪነጠማ የጥበብ ማህበር አለ ሐዋሳ ውስጥ። በወር አንድ ጊዜ ነው የሚዘጋጀው እና እዛ ላይ አጫጭር ወጎች፣ ግጥሞች ይቀርቡ ነበረ እና እኔ ግጥምም እየሞከርኩኝ እንደዛ ወጎችንም እየጻፍኩኝ ይገመገምና ነው ሲያልፍ ፕሮግራሙ ላይ የሚቀርበው እና ገምጋሚዎቹም እዚህ በሐዋሳ ዩኒቨርሲቲ ያሉ የስነ ጽሁፍ ምሁራን ስለሆኑ ጥሩ አስተያየት ይሰጡን ነበረ። ራሳችንን የምናይበት የምናሻሽልበት ጥሩ አስተያየት ይሰጠን ስለነበረ እዛ ላይ ጽሁፎቼን እያስገመገምኩኝ በሚዘጋጀው ፕሮግራም ላይ አቀርብ ነበረ። በመድረኩ የሚቀርቡ ስነ ጽሁፎች በሐዋሳ ዩኒቨርሲቲ የስነ ጽሁፍ መምህራን እየተገመገሙ የሚያልፉ ስለነበረ ከስነ ጽሁፍ ዘርፎች ውስጤ ያለውን ችሎታ ወደ ማሳድግበት የስነ ጽሁፍ ዘርፍ እንዳተኮር ይረዳኝ ነበር ትላለች ወጣት ራሴ see sablon gets a ግጥም ላይ በብዛት እኔ እንግዲህ ብዙ ግጥም የመጻፉ ችሎታ የለኝም፣ ግን እንዳልኩ ፕሮግራሙ ላይ በብዛት የሚቀርቡት ግጥሞች ነበሩ እና ግጥም ነው በብዛት እየጻፍኩኝ ሄድ የነበረው እና እሱን ሲያዩ ያው ጥሩ ማበረታቻም ይሰጣል፣ ግን ደግሞ እንከኖችንም አይሸሽጉም ነበረ። በግልጽ ነበረ የሚነግሩን እንድናሻሽል። እና በብዛት ይሄ የቀለም አለመመጣጠን የሚለው ነገር በተደጋጋሚ የሚሰጠኝ አስተያየት ነበረ። በግጥም ላይ ጥሩ ነበር ወጉ ላይ እና ግጥሙ ግን ያው ችሎታይም ስላልሆነ ነው መሰለኝ ብዙ እንከኖች የሚነገሩኝ ግጥሙ ላይ ነበረ። ገና ለህትመት ያልበቁ ጽሁፎቿ በተመለከተም ተከታዩን ብላናለች። አጫጭር ጽሁፎች እነዚህ መጣጥፍ የምንላቸው አርቲክሎች አሉኝ እንደዛ ስልሳ ሸማ ላይ ማቀርባቸው የነበሩት አሁንም ድረስ የምጽፋቸው በየቦታው ስሄድ የምጽፋቸው አርቲክሎች አሉኝ። ለህትመት እያዘጋጀኋቸው ነው። አሁንም እነሱ ጽሁፎች እጄ ላይ አሉ። ጽሁፎቹ በብዛት ትንሽ እርስ በርስ ባለን ግንኙነት ላይ ነው የሚያተኩሩት። አሁን አንደኛው በእምነትና በእውቀት ርዕስ ስር የተጻፈ ነው። ማለት እውቀት ሲዳብር እምነት ይጠፋል ወይ በሚሉ ሀሳብ ላይ የሚያጠነጥን ነው። በኢትዮጵያዊነት ዙሪያም የሚያወሩ አሉ። ኢትዮጵያዊነት ትናንት እንዴት ነበረ? ዛሬስ እንዴት ነው? ነገስ እንዴት ይሆናል ኢትዮጵያዊነታችን በሚልም ሀሳብ ዙሪያ የተጻፋለ። ሌላ ደግሞ በዘርዓ ያዕቆብ ፈላስፋው ዘርዓ ያዕቆብ፣ ስለሱም ህይወት የተወሰነ ይጻፍኩታለ በወግ መልክ እና እንደዚህ እንደዚህ አይነት ጉዳዮችን ነው የሚያነሱት። በህዳር ወር ሁለት ሺ ስምንት ዓመተ ምህረት የተመረቀው መጽሐፉ የተሰኘው መጽሐፍ የመጀመሪያ እትሙ ተሽቶ አልቋል። ሁለተኛ እትም ለማሳተም በዝግጅት ላይ መሆኗን ገልጻልናለች። ስለ መጽሐፉ አጠቃላይ ይዘት እንድታወጋን ጠየቅናት። ርዕሱ ራሱ መጽሐፉ ነው የሚለው እና ረዥም ልብወለድ ነው ወደ ሁለት መቶ ዘጠና ሁለት አካባቢ ገጾች አሉት ረዥም ልብወለድ የሚባለው ዘውግ ነው። ይዘቱ ምንድን ነው? በታቦተ ጽዮን እንግዲህ በኢትዮጵያ ውስጥ ኢትዮጵያ ያው የታላላቅ ቅርሶች ባለቤት ናት። መንፈሳዊም ሆነ ሌሎች ብዙ ታሪካዊ ቅርሶች አሏት። ከዛ መካከል አንዱ የቃል ኪዳኑ ታቦት ነው። የሙሴ ጽላት ነው። በአክሱም ጽዮን የሚገኘው ነው እና ዋና ትኩረቱ እዚህ ታቦት ላይ ነው። ምንድ ነው እስከ እስራኤል ነው ይሄ ታቦት የመጣው እስራኤል ደግሞ ታቦቱ ተሰርቆባት እንደመጣች ነው የምታስበው። እና ይሄንን ታቦት መልሳ ወደ ራሷ መውሰድ ትፈልጋለች ያንን ለማድረግ ደግሞ ያሰበችው በሞሳጅ በተባለው የስለላ ድርጅቷ አማካኝነት ነው። ኢትዮጵያ ውስጥ ሞሎክሴዎች ያልሆኑ ሰዎችን ሞሎክሴ በማስመሰል ገዳማት ውስጥ በትና ያ ማለት ቤተ እስራኤላዊ የሚባሉትን የተጠቀመችው በመልክ ደረጃ ልዩነት እንዳይፈጥሩባት ማለት ነው። ቤተ እስራኤላውያንን ሞሎክሴ በማስመሰል አክሱም ጽዮንና ሌሎች ወደ ጣና ሀይቅ ላይ ያሉ ደሴቶች ወደ ዳጋ እስጢፋኖስ ውስጥ አሞልኩሳ ትከታለች ያንን ታቦት ፍለጋ። ከዛ ደግሞ ኢትዮጵያዊዎች ደግሞ አሉ እዚህ ጋር ኢትዮጵያዊ ቡድኖች ናቸው ኢትዮጵያን የሚጠብቋት ናቸው የቅርሶቿን ታሪኳን በአጠቃላይ እርሷነቷን የሚጠብቁ የሚቆረቆሩላት ደግሞ ኢትዮጵያውያን አሉ በቡድን ደረጃ የተቋቋሙ እነሱ ደግሞ ሞሳድን በለዚህ ዓላማ ኢትዮጵያ ውስጥ እንደገባ ሲያውቁ ታቦቱን ይጠብቁታል እነዚህኛዎቹም እና በሁለቱ መካከል የሚደረግ ስትጊያ ነው ይዘቱ ሌላ ደግሞ አንድ ምስጢራዊ መጽሐፍ አለ መጽሐፉ ምንድነው ስለ ታቦተ በጣም በግልጽ ሁኔታ የሚያብራራ ነው። አክሱም ጽዮን ቤተ ክርስቲያን ውስጥ አለ ነው የሚባለው፣ ግን የትኛው ቦታ ላይ ነው፣ ከሌሎች ውስጥ ተመሳሳይ ታቦታት የምንለይበት መለያው ምን አይነት ነው የሚለውን ነገር የያዘ አንድ ሚስጥራዊ መጽሐፍ አለ። እና ሞሳድ ያንን ሚስጥራዊ መጽሐፍ አገኘ ማለት በቀላሉ ታቦቱን አገኘ ማለት ነው። ስለዚህ ያንን ሚስጥራዊ መጽሐፍ ነው እንግዲህ ከታቦቱ ባሻገር የሚፈልጉት መጽሐፉ ደግሞ በአንድ መለክ በምስጢራዊ መለኩሴ ብቻ የሚጠበቁ ናቸው እና ለዛ ነው የመጽሐፉ ርዕስ መጽሐፉ የተሰኘው፣ መጽሐፍ ውስጥ ሌላ መጽሐፍ ስላለ ነው። ያ ምስጢራዊ ያልኩህ መጽሐፍ እና ይዘቱ በዚህ ዙሪያ ነው የሚያጠነጥነው። አንዳንድ አንጋፋ ደራሲያን የህይወት ልምዳቸውን ሲያካፍሉ ደራሲ ለመሆን የአርባና የሀምሳ ዓመት ዕድሜ መሆን በግዴታነት ያስቀምጡታል። ይህ ሁኔታ እንዴት ትመለከቸዋለሽ አልናት። እኔ እንዴት አምናለው መሰለህ የእድሜ ትልቅነት እና ትንሽነት አይደለም ወሳኙ። ወሳኙ ነገር እያንዳንዱን ጊዜያችንን እና እያንዳንዱን ቀናችንን በምን መልክ ነው የምናሳልፈው ነው። እያንዳንዱ እንዳንዱ ሰዓታችንን በምንፈልገው ነገር ቁም ነገር ላይ የምናሳልፈው ከሆነ በአርባ ዓመትና ሀምሳ ዓመት የሆነውን ሰው የሚያውቀውን ነገር በአጭሩ ማወቅ እንችላለን። የህይወት ትምህርት እንዳለ ሆኖ ማለት ነው። ስለዚህ የግድ አንድ በሰል ስራ ለመስራት ወይም ደግሞ ጥሩ የተባለ ስራ ለመስራት በእድሜ ከፍ ማለት አይጠበቅብንም። ከወጣት ድራሲ ሰብለወንጌል ወንጌል ጸጋ ጋር ያደረግነው ቆይታ ይህን ይመስል ነበር። ወጣቷ ለወጣቶች ልምዷን ስላካፈለችን በአድማጮች ስም አመስግኜ የምሰናበታችሁ፣ ዝግጅቱን አጠናቅሬ ያቀረብኩላችሁ የዮሐንስ ገብረ እግዚአብሔር ነበርኩ። መልካም ሳምንት።